voice of america we መንግስታዊው ፋና ዜና አውታር እንደዘገበው ኢትዮጵያ ውስጥ በቅርቡ በተካሄዱ ተቃዋሚዎች ሳቢያ የታሰሩ ወደ ሁለት ሺህ ያህል የሚደርሱ ሰዎች ፋና ትምህርትና ምክር ያለው ከተሰጣቸው በኋላ መለቀቃቸው ተዘግበዋል። የአሜሪካ ድምጿ ማርታ ቫንደርዎልፍ በአዲስ አበባ ቆይታዋ ለተቃዋሚ ደጋፊዎች ስለሚሰጠው ስለዚህ ተሐድሶ ስለተባለው ከጄኔቭ ተከታይ ሆና አድርሳናለች። አዲስ አበባ ይዞ ቀርቧል። በራዲዮ ፋና ዘገባ መሰረት በተቃውሞ ወቅት ለታሰሩ ሁለት ሺህ ያህል ኢትዮጵያውያን የሚሰጠው የታድሶ ትምህርት ተጠናቆ ሰዎቹም መለቀቃቸውን ነው የመከላከያ ሚኒስትሩ ሲራጅ ፈጌሳ ለጋዜጠኞች የገለጹት። የመንግስት ኮሚኒኬሽንስ ጉዳዮች ጽፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ ባለፈው ሳምንት እንደተናገሩት ከሆነ እነዚህ የተሃድሶው ትምህርት ፕሮግራሞች በብዛት የታሰሩትን ሰዎች በተመለከተ መንግስትን በእጅጉ ጠቅመዋል። ቅጣትን በህገ መንግስታዊ የተሃድሶ ትምህርቶች በመተካት ረገድ ምናልባትም ከዓለም ብቸኛው ይህ መንግስት ሳይሆን አይቀርም። አንዳንድ የሰውነት ማጎልመሻ ትምህርትንም ሊጨምር ይችላል። እጅግ በጣም አደገኛ ወንጀለኞች ብቻ ናቸው ቅጣት የሚያገኛቸው በተረፈ ግን ይሄ ለወር ወይም ለሶስት ሳምንት የሚሰጥ የተሃድሶ ትምህርት ነው። ስለ ሕገ መንግስት ይማራሉ። አንዳንድ እሴቶችንና መሠረታዊ የጨዋነት አሁንም ያጠናሉ። ዓለም አቀፍ የሰብአዊ መብት አስከባሪ ቡድኖች ግን ለየት ያለ አመለካከት ነው ያላቸው። ሂውማን ራይትስ ዎች ዛሬ ይፋ ባደረገው መግለጫው የተሃድሶ ትምህርት መልካም ነገር የሚመስል ለአጭር የሥራ ዘመን የሚሰጥ ሲሆን ይሄ ትምህርት ደግሞ የጭካኔ አያያዝንና ሰቆቃን ወይም ስቃይን ይጨምራል ብሏል። ሁማን ራይትስ ዎች አክሎም እነዚህ እስረኞች በህጋዊ የፍርድ ሂደት ያለፉ ማለትም ክስ የተመሰረተባቸውና ፍርድ ቤት የቀረቡም አይደሉም ብሏል። እንደ ሁማን ራይትስ ዎች ዘገባ ከሆነ በብዙ መቶዎች የሚቆጠሩት እንደ አውሮፓ አቆጣጠር ባለፈው ዓመት 2015 ዓመተ ምህረት ህዳር ውስጥ በተካሄዱ ፀረ መንግስት ተቃውሞዎች ወቅት የታሰሩ ናቸው። ተቃውሞው ቀጥሎ በመንግስት ሕንጻዎችና በንግድ ድርጅቶች ላይ የተካሄዱ ጥቃቶች ለስድስት ወራት እንዲቆይ የተደነገገውን የአስቸኳይ ጊዜ አዋጅ ማስከተሉም ይታወቃል። በፀረ መንግስት ተቃውሞ የታሰሩ ሰዎች በትክክል ስንት እንደሆኑ ግን በነጻ ምንጭ የተረጋገጠ መረጃ የለም። የተቃዋሚው የኦሮሞ ሕዝብ ኮንግረስ መሪ ዶክተር መረራ ጉዲና ከእኔ ፓርቲ በመቶዎች የሚቆጠሩ ሰዎች ታስረዋል ይላሉ። ሞስትሊ አብዛኛውን ጊዜ የህግ አማካሪ አይኖራቸውም። እንደ እውነቱ ከሆነማ የት እንደ ታሰሩ እንኳን እናውቅም። እስር ቤቱ ደግሞ የታወቀ ወይም የተለመደ አይደለም። ለምሳሌ ሻሸመኔ ውስጥ የታሰሩት በአንድ ሲኔማ ቤት ውስጥ ነው ይባላል እና መደበኛና የታወቀ እስር ቤት ሳይሆን የትም ነው የሚታሰሩት። በኦሮሚያ ክልል ተቃውሞ የተጀመረው ባለፈው ዓመት ሲሆን መነሾውም የአዲስ አበባ ከተማን ለማስፋት የታቀደው ማስተር ፕላን እንደሆነ አይዘነጋም። ከዚያ በኋላ አንዳንድ የፖለቲካና የኢኮኖሚ ጥያቄዎችን አስከትሎ ወደ ሌሎች ክልሎችም ሊስፋፋ ችሏል።